The voice of a man ለዩናይትድ ስቴትስ ዲሞክራቲክ ፓርቲ የአመራርና ታዋቂ ሰዎች በፖስታ ቤት የተላኩ ተጨማሪ ሁለት ቦምቦች ዛሬ ሲገኙ ፕሬዚደንት ዶናልድ ትራምፕ ማለዳ ላይ ባወጡት የትዊተር መልእክት መገናኛ ብዙሃኑን ኮንነዋል። በቦምቦቹ ምንጭ ላይ እየተካሄደ ያለው ምርመራ እየተጣደፈ ሲሆን፣ በዚህ በፈጣን ሁኔታ እያደገ ያለውን ዜና የቪኦኤ ዘጋቢዎች እያጠናቀሩ ናቸው። ሶሎሞን ክፍሌ ተከታዩን ይዟል። ፕሬዚደንት ዶናልድ ትራምፕ ዛሬ ባሰራጩት መልእክታቸው በህብረተሰባችን ውስጥ ዛሬ ከምናየው ቁጣ የበዛው ክፍል መነሻው የሀገሪቱ ዋና ዋና መገናኛ ብዙሃን ሆን ብለው የሚያስተላልፏቸው የሐሰትና ትክክለኛ ያልሆኑ ዘገባዎች ነው ሲሉ ከሰዋል። ፕሬዚደንቱ ትላንት ምሽት ዊስካንስን ግዛት ውስጥ በምትገኘው ሞሲኒ ከተማ ለደጋፊዎቻቸው ባደረጉት የቅስቀሳ ንግግር ወቅትም የጥቃት ሙከራውን አውግዘው ይህንኑ ዛሬ ያጠናከሩትን ሐሳባቸውን አንስተው መገናኛ ብዙሃኑን መታረም አለባቸው ሲሉ አሳስበዋል። መገናኛ ብዙሃኑም የሰለጠነ አቀራረብ የመደንገግ ማቋረጫ የሌለውን የጥላቻ አካሄድና በቋሚነት የያዘውን አሉታዊ፣ ብዙ ጊዜ ደግሞ ሐሰተኛ ጥቃቶችና ታሪኮችን የማቆም ኃላፊነት አለበት። የጸጥታ ባለሥልጣናት ዛሬም ለተዋናዩ ሮበርት ዲኔይሮና ለቀድሞው ምክትል ፕሬዚደንት ጆ ባይደን የተላኩ ቦምቦችን አግኝተዋል። ተመሳሳይ ቦምቦች ትላንትም ለቀድሞ ፕሬዚደንት ባራክ ኦባማ፣ ለቀድሞይቱ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ለቀድሞው ጠቅላይ አቃቤ ሕግና ሌሎች ሁለት የዲሞክራቲክ ፓርቲው የተወካዮች ምክር ቤት አባላት የተላኩ ሲሆን እስካሁኑ ሰዓት ድረስ በተመሳሳይ ሁኔታ ተልከው የተገኙት ቦምቦች ቢያንስ አስር መድረሳቸው ታውቋል። ይህ በእንዲህ እንዳለ ከሰኞ ጀምሮ እየተስተዋለ ላለው የቦምቦች የፖስታ ቤት ጋጋታና በሀገሪቱ ውስጥ ለሚታየው የመከፋፈል ስሜት ተጠያቂው ፕሬዝደንት ዶናልድ ትራምፕ ራሳቸው ናቸው ያሉት የስለላ ተቋሙ የቀድሞ ዳይሬክተር ጃን ብሬነን ትራምፕ ራሳቸው ሌሎችን መወንጀል አቁመው ራሳቸውን በመስታወት እንዲመለከቱ መክረዋል። ለቁጣ ከሚያነሳሱ ንግግሮቻቸው፣ ከስድቦቻቸው፣ ከውሸቶችና ለጥቃት ከሚገፋፉ መልእክታቸው መታቀብ አለባቸው ብለዋል ብሬነን። የዋይት ሐውስ ቃል አቀባይ ዛሬ ተጠይቀው ምላሽ ሲሰጡ በፕሬዝደንቱ ላይ የተሰሙ ክሶችን አስተባብለው ራሳቸውን ተጠያቂነቱን ወደ መገናኛ ብዙሃኑ አዙረዋል። እስካሁን ተገኙ ከተባሉት አስር ቦምቦች አንዱም ሳይፈነዳ የቦምብ ጥቃት ተከላካይ ጓዶች ሁሉንም አምክነዋቸዋል።